አሸናፊው የክርስቲያን ኑሮ ምዕራፍ 16፣ የደቀ መዝሙር ዋጋ ኢያሱ 14 14። የይሁዳም ሰዎች በገልግላ ወደ ኢያሱ ቀረቡ፣ ቄኔዛዊም የዮፌኔ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ ባርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድሪቱን እሰልል ዘንድ ከቃዴስ ባርኔ በላከኝ ጊዜ እኔ የአርባ ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስሁለት። ከእኔም ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተሉ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከተልሃልና እግርህ የረገጠው ምድር ለአንተና ለልጆችህ ለዘላለም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደ ተናገረኝ እግዚአብሔር እነዚህን አርባ አምስት ዓመታት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ ሰማንያ አምስት ዓመት ሆነኝ። ሙሴም በላከኝ ጊዜ እንደ ነበርሁ ዛሬ ጉልበታም ነኝ፣ ጉልበቴም በዚያ ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውኔን ተራራማ ሀገር ሰጠኝ። አንተ በዚያ ቀን ኤና ቃውያን ታላላቆችና የተመሸጉ ከተሞች በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከእኔ ጋር ይሆናል፣ እግዚአብሔርም እንደ ተናገረኝ አሳደዳቸዋለሁ። ኢያሱም ባረከው፣ ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ስለዚህም የእስራኤል አምላክ እግዚአብሔር ፈጽሞ ስለ ተከተለ ኬብሮን እስከ ዛሬ ለቄኔዛዊው ለዮፎን ልጅ ለካሌብ ርስቶ ነች። የኬብሮንም ስም አስቀድሞ ቅሪያት አርባቅ ትባል ነበር። ይህም አርባቅ በኤናቅ ሰዎች መካከል ከሁሉ ከፍ ያለ ነበር። ምድሪቱም ከውጊያ አረፈች። ኢያሱ ምዕራፍ 14 ቁጥር 7 እስከ 15። መጽሐፈ ኢያሱ ምዕራፍ 14 አንድ ድንቅ የሆነ ታሪክ ይዟል። ታሪኩም አንድ ሰውዬ በ85 ዓመት ዕድሜው የምድሪቱን ሕዝብ በሕዝብ መካከል መከፋፈል አቋረጠና እግዚአብሔር ከአርባ አምስት ዓመት በፊት ተስፋ የሰጠውን የራሱ ሁኔታ ክፍል ለመቀበል ከሕዝቡ መስመር ብቅ እንዳለ ይናገራል። በመጽሐፍ ቅዱስ ካሉት ታሪካዊና ታላላቅ ሰዎች ካሌባ አንዱ ነው። የታላቅነቱን ምስጢር ምንኛ ጥልቅና ትሁት ነበር። ታላላቅ ሰዎች ለመታወቅ የሚያዳግቱ ቁልፍቁልፍንዎች ቁልፍ ቁልፎችና ተመሳጣሪዎች አይደሉም ግን ግልጽና ትውታን ናቸው። እውነተኛውን የእግዚአብሔርን ቃል እንደ መጽሐፍ ልታነባው ትችላለህ። በእግዚአብሔር መንፈስ በተከፈቱ ዓይኖች እንደዚህ ያለውን ሰው ትልቅነት ልታይ ትችላለህ። አምላካዊ አደራረግና የአኗኗር ስርዓቶች፣ ዘላለማዊ የመንፈሳዊ በረከት አቋሞች የማይለወጡ ናቸው። እግዚአብሔር አምላካችንን እንደ ካሌ በፍጹም ልባችን መከተል ብንማርና ብናደርግ በኑሮህና በኑሮህም የሚደርስልን ዋጋና ፍሬ የዚሁ አይነት እንደሚሆን እርግጠኛ ነኝ። የካሌብ አምላክ የእኛም አምላክ ነው። የምንመኘው የምንጓጓለትና የምንጠብቀው ሁሉ በጎልማሳነት የነበረን እምነት በሽምግልና እንዳይለወጥ እድሜ እየጨመርን በሄድን ቁጥር ጌታችን በማየት እያደገ እንዲሄድ ጌታን በማየት እያደገ እንዲሄድ የህይወት ጉዞም ወደ ማለቅ ሲቃረብ ያለፈውን አሰላስለን በቃኝ ሳንል ከጠላት ጋር አዲስ ውጊያ ለመቅጠም ዝግጁዎች እንድንሆን የዚህ የብሉይ ኪዳን ሰውዬ ታላቅ ልብ አይነተኛ ምኞት ይህ ነበር። እስቲ ተመልክተን እንረዳው እንደሆነ የትልቅነቱን ምስጢርን እንመርምር። ይህ የእግዚአብሔር ሰው የማይናወጥ እምነት ነበረው። በአውሬት ዛልቁ አስራ ሶስትና አስራ አራት እንደተጻፈው ከአርባ አምስት ዓመት በፊት በነበረው አሳዛኝና አሳፋሪ የእግዚአብሔር ሕዝብ ታሪክ እንመለስ። ምድረ በዳውን በአጭሩ ጊዜ ውስጥ አቋርጠው ቃዴስ በርኔ ወደምትባል ስፍራ ደረሱ። ይህችም ምድር እግዚአብሔር ተስፋ ባስደረጋቸው ምድር ድንበር ላይ ነበረች። ነገር ግን በበረሃው ጉዞ ጊዜ ልባቸውን ያሻከረው ጥርጣሬ ሰላዮችን ወደሚሄዱበት አገር እንዲልኩ አስገደዳቸው። እንደምታስታውሰው ከየነገዱ አንዳንድ ሰው በጠቅላላው አስራ ሁለት ሰዎች አገሪቱን እንዲሰልሉ ተላኩ። ስድስት ሳምንታት ሙሉ ዞረው ከሰለሉ በኋላ ሁለት አይነት ማስረጃ ቀረቡ የብዙዎች ወገን መረጃና የአነስተኞች ወገን መረጃ ነበሩ ብዙዎቹ መረጃ አቅራቢዎች አገሪቱ ወተትና ማር እንደምታፈስ አረጋገጡ ሆኖም አስፈሪ የሆኑ አያላን ጀግኖች አሉባት አሉ ነገር ግን በምድሪቱ የሚኖሩ ሰዎች አያላን ናቸው ከተሞቻቸውም የተመሸጉ እጅግ የጸኑ ናቸው ደግሞም በዚያ የዔናቅን ልጆች አየን ዘህልቁ 13:28 የኔቅ ልጆች ረጃጅምና ጀግና ዘር ናቸው። ደግሞም እንዲህ አሉ፣ ወደ እነዚያ ህዝብ እንወጣ ዘንድ አንችልም። በካሌብና በኢያሱ የቀረበው የአነስተኞች ወገን መረጃ በዚች ምድር ሀያላን መኖራቸውን አረጋገጠ፣ ነገር ግን በእግዚአብሔር አመኑ። እግዚአብሔር ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል አሉ። ዘህልቁ አስራ አራት ስምንት ማሸነፍ እንችላለንና እንውጣ እንውረሰው አሉ ዘህልቁ 13 30 እነዚህ ሰዎች የብዙዎቹን ወገን ያዩትን ሁሉ አይተዋል ነገር ግን ልዩነት ሆነ የብዙዎች ወገን የኢያሱ ህግ ህግ የሀያላኑን ጉልበት ከእግዚአብሔር አወዳደሩ የብዙዎቹ ወገን ተንቀጠቀጡ ሁለቱ ግን አሸነፉ የብዙዎቹ ወገን ታላላቅ አያላንና ትንሽ አምላክ ነበሯቸው። ካሌብ ታላቅ አምላክና ትንሽ አያላን ነበሩት። በእምነቱም ውስጥ ማመንታት ነበረበት። እግዚአብሔር ከወደደን አለ። ይህም ማመንታት ግን በእግዚአብሔር የተመረ የመጠራጠር ነገር አልነበረም፣ ግን የመዋረድና የቴትና ነበር። እግዚአብሔር ከወደደን ስል ወደ ኋላ ተመልሶ በበረሃው የተደረገውን የአንድ አመት ጉዞ ያስታውሳል። በበጉ ደም ከግብፅ የወጣንበት ቀን አስታወሰ። በቀን በደመና አምድ፣ በሌሊት በሳት አምድ የሚመራቸውን ታማኝነት አስታወሰ። እግዚአብሔርም ሕዝቡን እንደ ወደደ አወቀ። ስለዚህ እናሸንፋለን። የሕዝቡም ጩኸት ወደ ግብፅ እንመለስ የሚል ነበር። በግብፅ የነበሩትን ገባርነትና ባርነት ረሱ። በቀረው ጉዟቸው ያለውን መከራና አደጋ ለማስወገድ ብለው እግዚአብሔርን አቃለሉ። ስለዚህ በእምነትና በመታዘዝ የሚወረሰውን ምድረ በረከት ከካሌብና ከኢያሱ በቀር ከግብፅ ከወጡት ከእነዚያ ትውልድ ማንም እንዳይገባበትና እንዳይወርሳት እግዚአብሔር በግልጥ ነገራቸው። እግዚአብሔርም ስለ ካሌብ እንዲህ አለ፣ ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለ ተከተለኝ እርሱ ወደ ገባበት ምድር እገባለሁ፣ ዘሩም ይወርሳታል። ዘኍልቍ 14፥24 በአርባ አምስቱ አድካሚ የምድረ በዳ ጉዞ በማያቋርጥ ችግር፣ የዘወትር ትግሎችና ባልተፈጸሙ ተስፋዎች ዘመናት ሁሉ ካሌብ ይህንን ተስፋ እንደ ክቡር ሀብት በልቡ ጠበቀ። በሕዝቡ ማጉረምረም መካከል ካሌብ በፍጹም ልቡ እግዚአብሔርን መከተል ዓላማው አደረገ። የሃይማኖት አባት እንደ ነበረው እንደ አብርሃም ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ዳግም ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረ። ሮሜ አራት አንድ እስከ ሀያ አንድ ካሌብ በሙሴ እንዲያምፅ ማባበል ዋጋ የለውም። ከአጉረምራሚዎች ከተጠራጣሪዎችና ከማያምኑ መካከል ተገኝቶ አቅም የግብፅ ነጭና ቀይ ሽንኩርት ከአማራቸው መካከል አልተገኝም። ለእግዚአብሔር ካልታዘዙትና ጣዖት ካመለኩት ውስጥ አልተገኝም። የምታዘዝን ዋጋና ሽልማት አይቷል። ይህም ለቀረው ህይወቱ በእውነት ልጠብቀውና እግዚአብሔር ተስፋ ወደሰጠው አገር እስኪገባ ድረስ ይጠብቀዋል። በእግዚአብሔር እውቀት የተሞላና በእርሱም በፍጹም ልቡ ባመነ ሰው መብትና ስልጣን። ይህ ሰው በ85 ዓመት ዕድሜው ከመስመሩ ፈንጠር ብሎ ብቻውን ሲቆም የታየበት ያቺ ወቅት ምንኛ ግሩም ትሆን ይሆን። ብዙ መከራዎች ደርሰውበታል። በትግሉም ተስፋ ሊያስቆርጡት ያሰቡትን ሁሉ አሸነፈ። እርሱ ሲናገር መስማት ምንኛ ያስደስታል። አሁን ከ45 ዓመት መጠባበቅ በኋላ ከብዙ የነፍስ ጭንቀት በኋላ እግዚአብሔር በዚያን ቀን እንደ ተናገረው ይህን ተራራማ ክፍል ሀገር ሰጠኝ አለ። ስንታችን 85 ዓመት እስኪ ሞላን እንደምንኖር አላውቅም። ነገር ግን ወደ ህይወታችን መጨረሻ ስንደርስ፣ የካሌብ እምነት የመሰለ እግዚአብሔር እንደሚወደኝ በማወቅ በማይናወጥ ማረጋገጫ የተመሰረተ እምነት ይኖረኝ እንደሆነ፣ ወይንም ስንት ዓመት እንደሚኖር እግዚአብሔር ብቻ ያውቃል። አይወደንም ወይ? በእኛስ ደስ አይለውም ወይ? ወደ ቀራኔው መስቀል ተመልከት። አይወደንም ወይ? በእውነቱ እግዚአብሔር እኛን የወደደበት ፍቅር ከጥርጣሬ በላይ አድርጎ አሳይቶናል፣ ይኸውም ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ኢየሱስን አየው፣ ለአጭር ሰዓት ከእርሱ በስተቀር ጠላሁኝ፣ ተውኩኝ፣ በእርሱ ተያዘ የመንፈሴ እምነት የተሰቀለውን ሰርክ በማየት ስለዚህ፣ ጎዳናው ብጨልም፣ ብሸክር፣ ብቸኞችም ብንሆን እግዚአብሔር ዘወትር እንደሚወደል እናውቃለን። በጉዞው መጨረሻ ሽልማቱን እንደሚሆንልንና በእምነት በትዕግስትም ተስፋውን እንደምንወርስ እናውቃለን። ነገር ግን እምነታችን ያወላወልና ወዮልን። በኑሮ ትግል የተነሳምን እንጠወልጋለን ሁልጊዜ ጥንቅቆችና ዘወትርም ወደ ኢየሱስ የምናይ አይደለንም። የግብፅ አእምሮት እንደገና ተሰምቶናል። አምላክ ይቅር ይበለንና በጎልማሳነታችን ጊዜ የነበረው የተውነውም የኑሮ ፈንጠዝያ ሁሉ አሁንም ደጋግሞ ይታወሰናል። ከእግዚአብሔር ጋር ለመራመድ በምዳደርገው ትግል ዘወትር ድፍረት ቢሶች ሆነናል። ብዙ ጊዜ አጉረመረመናል። የክርስቲያን ኑሮ መከራና አስቸጋሪ ነው እያሉ ከሚያማርሩትና ከሚያጉረመርሙት ሰራዊት ጋር ተባብረናል። እግዚአብሔር ይማረን። በአቋማችን ሁኔታ እግዚአብሔር ልጅ ብንሆንም በተፈጥሮና በአኗኗራችን በኩል እግዚአብሔር ጸጋ ብቻ የዳኑ ኃጢአተኞች መሆናችንን ስንረዳ በእግዚአብሔር ፊት ራሳችንን ማዋረድ ይገባናል። የክርስቲያንነት ጓደኞች ሆይ ወደ ኢየሱስ እንደገና እስቲል አጭር ጊዜ እንኳ ተመልከቱ። ከመናዛቅት እንዳወጣችሁና እንዳዳናችሁ አስታውሱ። ወደ ልባችሁም የመጣውን ሰላም አስታውሱ። እምነታችሁም የተገነባበት ጥልቅ መሰረት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወርደዋልና ዮሐንስ 3፥16 የሚለው ክፍል የካሌብ ጉልበት እንዳልደከመ አስተውል። ይህ አስገራሚ ምዕራፍ በቁጥር 11 ላይ ካሌ በ ሰማኒያ አምስት ዓመት እድሜው ልክ የአርባ ዓመት እድሜው እንደ ነበረ ሁሉ ጉልበታም መሆኑን ይነግረናል። እንዲህ አለ ሙሴም በላከኝ ጊዜ እንደ ነበሪው ዛሬ ጉልበታም ነኝ። ጉልበቴም በዚያ ጊዜ እንደ ነበረ እንዲሁ ዛሬ ለመዋጋት፣ ለመውጣትም ለመግባትም ጉልበቴ ያው ነው። የማይናወጥ እምነቱ የማይደክም ጉልበት ነው ሰጠው። ይኸውም የእግዚአብሔር የራሱ ኃይል ነው። ለጉዞው መከራ ሁሉ የስጋ ክንድና ጉልበት አይበቃም። ቢሆንም ይህ ሰው ገና ልታገል ልዋጋና ልሰራ ይችላል። ይህም ሁሉ ሆኖ ገና በእግዚአብሔር ኃይል ተሞልቷል። አንድ ሰው ይህን ነገር ልናገር ብችል የሚለው እንዲህ ነው፣ የውጭው ሰውነታችን ብጠፋ እንኳ የውስጡ ሰውነታችን እለት ዕለት ይታደሳል። ሁለተኛ ቆሮንቶስ አራት አስራ ስድስት ሙሉ ሰው ሆኜ በዕድሜዬ እኩሌታ አባትና እናት ሊሆኑኝ ከሚችሉ በእርጅናም ምክንያት ከቤት መውጣት ከተሳናቸው በስጋቸውም ድኩማን ከሆኑ ወደ እግዚአብሔር ቤት ወደ ቤተ ክርስቲያን መሄድ ካቃታቸው ከአእምሮ ከዛሉ በአእምሮ ከዛሉ በእምነት ግን ብርቶችና ጎልማሶች ከሆኑ ሰዎች መገናኘት ለእኔ ምንኛ ክቡር ነገር ነው። ምድራዊ ነገር ኑሮዬ በዚህ አይነት እንዲፈጸም ይመኛል። አንተሳ ብርቱ ደፋር ታማኝና በእምነት ጸንቶ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ ሃይማኖትን ጠብቅ ያለው ማለት ድንቅ ነው። ካሌብ በፍጹም የማያወላውል እምነት ስለነበረው የማይበገር ጉልበትና ኃይል አገኘ። የእርሱም ሽልማት የተሟላ ድል ነበር። በኢያሱ 1514 ምድሪቱን ከተካፈሉ ሁሉ ካሌብ ብቻ ጠላትን ፈጽሞ ለማባረር እንደቻለ እናገኛለን። ሌሎቹ ያልተሳካ ሙከራ አደረጉ። በመጽሐፈ ኢያሱ የመጨረሻ ክፍሎች እየተደጋገመ ከምድሪቱም ጠላትን ፈጽሞ ሊያሳድዳቸው አልቻሉም፣ የሚል ስለምናነብ አሳዛኝ ታሪካ ታሪኮችን እናገኝበታለን። የብረት ሰረገሎች አየሉባቸው፣ ይህንንም ብዙ ጊዜ ተጽፎ እናገኛለን። ካሌብ በወረሰው እጣ ውስጥ ግን ሶስት አያላን ህዝቦች ቢኖሩም ድል አደረጋቸው። እግዚአብሔርን ፈጽሞ የተከተለ ሰው ሁሉ ውጊያውን ሁሉ ፈጽሞ ድል ይነሳል። ጠላትን ማባረርና ማሳደድ ብዙዎቻችን ስላልቻልን፣ ይህን ጉዳይ በእግዚአብሔር ፊት ሆነን እንመርመር። በሰላምና በደስታ ሰዓታችንን መራር ሀፍረት የምናፍርበት ጠላት በውስጣችን እያደባ ይኖራል። በጦር ልብሳችንና በሕይወታችን ያሉትን እንከፍና እንከፍና ደካማ ቦታዎችን ያውቃል። ነገር ግን ጠላትን ከሕይወቴ ማስወገድ የማልችልበት ምክንያት አብዛኛውን ጊዜ ጌታይን በፍጹም ልብ ያልተከተሉት ስለሆነ መሆኑን እንረዳለሁ። መንፈሳዊ ጉልበትን የሚያንጠባጥብብን ቀዳዳ ባይኖር ኖሮ፣ የመንፈሳዊ አቋማችን ስር ባይቆፈር ኖሮ ጠላቶች ሁሉ በጠፉ ነበር። የተሟላ ድል የሚያገኘው ፍጹም በሆነ ታዛዥነት ነው። ጠላትን ለማባረርና ለማጥፋት እንዳንችል ያደረጉንን የቅድስና የታዛዥነት ማፍሰሻ ቀዳዳዎችንና ስንጣቂዎቻችንን እንዲሁም እርሱን የመከተል መሰናክልና ስብራት ሁሉ ልባችንን የሚመረምር እግዚአብሔር ብቻ ያውቃቸዋል። ግን እግዚአብሔር ይቅር ይበለን፣ መንፈስ ቅዱስም ልባችንን ያብራ። ካሌብ እግዚአብሔርን ፈጽሞ ተከተለና ጠላትን ፈጽሞ ደመሰሰ። ሌላ ነገር ደግሞ ስለ ካሌብ ተገነዘብ ተገንዘብ ከቶ የማያልቅ በረከት ተቀበለ ለሴት ልጁና ለባሏም የሚያካፍል ትርፍ ርስት እንደነበረው ከምዕራፍ 15 እናነባለን። እግዚአብሔር ከሰጠው ርስት አዲሶቹ ጎጆ ወጪዎች የሚተዳደሩበትን ርስት ሰጣቸው። የላይኞቹን እና የታችኞቹን ምንጮች ሰጣቸው። ካሌብ መልካም መዓዛ ያለው ያትክልት ስፍራ ነበር ለማለት ይቻላል። የልቡ አቋም ይህ ነበር። የኑሮው በረከት ለሌሎች ደረሰ፣ ወደ ሌሎችም ጎረፈ። ለሌሎችም የሚያካፍል በረከት ምንጮች ነበሩት። ልብህ አይራብም ወይ? እንዲህ አይልም? ጌታ ኢየሱስ ሆይ እኔንም እንዲሁ አድርገኝ። የእኔም ልብ ይመኛል። ከእግዚአብሔር ጸጋ ከታቀደው ብሩህና መቻል የእርጅናው ዘመን ደረሰ። እግዚአብሔር ከሰጠን ስጦታዎች ትዳር ለሚይዙ ተተኪዎች ማካፈል ምንኛ ጸጋ ነው! የጸጋን የበረከትንና የድልን መንገድ ለሌሎች ማስተማርን መቻል፣ በእነዚህም ነገሮች ሳላፍር በከንፈሬ ብቻ ሳይሆን ከጣፋጭና ክርስቶስን ከሚመስል ያኗኗር ልምምድ መናገርን መቻል። ኦ ይህን የመሰለ የእርጅና ዘመን! የተወደዳችሁ ወዳጆቼ፣ የዚህ ሁሉ ምስጢር የሚከተለው ነው። ካሌብ ከልቶ ከቶ ያልተቀነሰ ፍቅር ነበረው። በአርባ አምስት ዓመት ዕድሜው ምድሪቱን በጎበኘበት ጊዜ አዲስ ስፍራ ልቡን ማረከችው። አንዲት ስፍራ ልቡን ማረከችው። የማረከችውም በፍሬዋ በወተቷ ወይም በማሯ አልነበረም። ለዚህ ለታላቁ የሃይማኖት አርበኛ እነዚህ ሁሉ ወራጅና ሁለተኛ ማዕረግ ናቸው። የስፍራዋ ስም ኬብሮን ነበር። በተላላጠና በተመላለጠ ተራራ ተራራማና አለታማ ክፍለ ሀገር ናት። በእርሷ ጽኖ ምሽጎችና የኃያላን ኃይል ይገኙባት ነበር። አብርሃም ድንኳኑን በዚያ ተክሎ ነበር። እግዚአብሔር አብርሃምን እዚያ ፊት ለፊት እና አፍ ላፍ አነጋገረው። በዚያም እግዚአብሔር የምድሪቱን ማውረስ ተስፋ ለአብርሃም ሰጠ። ኬብሮን ማለት አንድነት፣ ፍቅርና ኅብረት ማለት ነው። ካሌብ የወደዳት ስፍራ እሷ ነበረች። ሁላችንም ፈልገን ማግኘት የምንችልን የምንመኝና የምን ትገባን ስፍራ ናት። እግዚአብሔር ለሕዝቡ የሰጠ ተራራማ የሆኑ በጽኑ ምሽግና ብርቱ ኃይል የሚጠበቁ የሳይጣን ግን በሚቻለው ሁሉ እንዳያገኙት የሚከለክላቸው ስፍራዎች አሉ። እግዚአብሔር ለሕዝቡ ከሰጠው ርስት ሳይጣን በክፍል ሊያስቀርና በሚፈልጉት በማናቸውም ነገር ሊለውጥ ይታገላል። ሜዳዎቹን፣ ሸለቆዎቹን፣ ማሩንና ወተቱን ይሰጣቸዋል። ክርስቲያኖች ወደ ኬብሮን ተራራ ሲገፉ ሰይጣን ሲያይ ከእግዚአብሔር ዘንድ ከሚገኘው አንድነት ፍቅርና ኅብረት የበለጠ ነገር አለመኖሩን ክርስቲያኖች ተረድተው ወደዚያ ሲያመሩ ዲያብሎስ ሲያይ የመጨረሻ ወታደርና ጥይት እስኪቀረው በሙሉ ኃይልና መሳሪያ ልዋጋ ታጥቆ ይነሳል። የካሌብ ትዕግስት፣ እምነትና ፍጹም መሸነፍ ምስጢሬ፣ ማሸነፍ ምስጢሬ ነው። ከአርባ አምስት ዓመት በፊት በኬብሮን ያለው የደቃ መዛሙርት ዋጋ አየ። እርሱም ከሁሉ የበለጠ ሽልማት ነው። በዚህ ስፍራ እግዚአብሔር ሰውን ፊት ለፊት ተገናኘ። ካሌብ ከእግዚአብሔር ዘንድ አንድነት፣ ፍቅር፣ ኅብረትና ተወዳዳሪ የሌለው በረከት የሚገኝበት ስፍራ አየ። ስለዚህ መከራውና ጦርነቱ ከሁሉ የሚበልጥ ቢሆንም ኬብሮን የግሉ እስክትሆን ድረስ ገፋባት። ስለዚህም የእስራኤል አምላክ እግዚአብሔርን ፈጽሞ ስለ ተከተለ ኬብሮን እስከ ዛሬ ለቀኔ ዘዋዊው ለዮፎን ልጅ ካሌብ ርስቶ ነች። ኢያሱ መራፍ 14 ቁጥር Asra Arat.